ቢ ቆ ከነፈካ ስዲዮ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1925ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እነዚህ ህጻናት በሶስቱም ክልሎች ላይ ማየት የሌለባቸው በእጅግ አስከፊ ነገሮች ተመልክተዋል። ሰዎች ሲሞቱ ተመልክተዋል። የቤተሰባቸው ሲጎዳ አይተዋልና ከባድ የስነልቦና ጫና ስላላቸው ያንን ለመፍታት በሕክምና ደረጃ የሚሰጥ የምክር አገልግሎት አለ እንዲሁም ደግሞ ከዛ አይነት ችግር እንዲያገግሙ የአይምሮ ጤና ላይም እንዲሁ ተመሳሳይ አገልግሎት እንሰጣለን። የህጻናት አድን ድርጅት ሴቭ ዘ ችልድረን የሰብአዊና የፖሊሲ ጉዳዮች ኃላፊ ወይዘሮ ህይወት እምሻው ናቸው። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብሮስ ይቀርባል። መንግስት ለሕዝብ ትራንስፖርት ሰጪ ተሽከርካሪዎች የነዳጅ ድጎማ ቢያደርግም ገልጋዩ ለተጨማሪ ወጪ መዳረጉን አስተያየት ሰጪዎች ተናገሩ። የዚህም ዝርዝር ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ረቡ ኅዳር 21 2015 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ቢል ብራድሪ ነው። ከተቀሩ ባልደረቦቻችንና ከዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት! ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በትግራይ የኢንተርኔት አገልግሎት መልሶ የሚጀመርበት የጊዜ ሰሌዳ የለውም ሲሉ አንድ ከፍተኛ የኢትዮጵያ ባለሥልጣን ተናገሩ። በትግራይ የኢንተርኔት አገልግሎት የሚጀመረው የስልክና የኤሌክትሪክ አገልግሎት ሲቀጠል ጎን ለጎን መሆኑንና ስራውን በተመለከተ ግን ቁርጥ ያለ ጊዜ ሰሌዳ አለመኖሩን የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ትናንት ማክሰኞ ተናግረዋል ሲል አሶሲትድ ፕሬስ ዘግበዋል። ሚኒስትሩ በአዲስ አበባ በመካሄድ ላይ ባለው ዓለም አቀፍ የኢንተርኔት አስተዳደር ጉባኤ ላይ የኢትዮጵያ መንግስት የኢንተርኔት አገልግሎትን ለይቶ መቀጠል ብቻ ሳይሆን ሁሉም አገልግሎቶችን የሚቀጥሉበትን አጠቃላይ ስራ ነው እያቀደ ያለው፣ ምክንያቱም እንደ ህዝብ፣ እንደ መንግስት የሚያስፈልገን ያ ነው ማለታቸውን ሪፖርቱ ጠቅሷል። የጊዜ ሰሌዳ ግን የለንም ሲሉም አክለዋል። ከአንድ ወር በፊት የተደረሰው የሰላም ስምምነት መንግስት መሰረታዊ አገልግሎቶችን በትግራይ እንዲያስቀጥል የሚያዝ ቢሆንም እስካሁን እገዳው አልተነሳም ሲል ሪፖርቱ ጠቁመዋል። አፍጋኒስታን ውስጥ በሰሜን ሳማንጋን በሚገኝ ሃይማኖታዊ ትምህርት ቤት ውስጥ ዛሬ በደረሰ ፍንዳታ 15 ተማሪዎች ሲሞቱ 27 የሚሆኑት ደግሞ መቁሰላቸውን የአፍጋኒስታን ባለሥልጣናት አስታወቁ። ፍንዳታው መድረሱን ለቪኦኤ በስልክ ያረጋገጡት የማስታወቂያና ባህል ዳይሬክቶሬት ኢምዳዱላህ ማሀጅር የፍንዳታውን ዝርዝር አልሰጡም። ከካቡል የአገር ውስጥ ጉዳይ ሚኒስትር ቃል አቀባይ አብዱ ናፊ ታኩር አይባክ በተባለ የክፍለ ግዛቲቱ ከተማ የቦምብ ፍንዳታው የደረሰው ተማሪዎቹ ከሰዓት በኋላ ጸሎታቸውን በማድረስ ላይ በነበሩበት ወቅት መሆኑን ተናግረዋል። የጸጥታ ኃይሎች በስፍራው ደርሰው ሁኔታውን እያጣሩ እንደነበርም ኃላፊው ጨምረው ገልጸዋል። ለፍንዳታው እስካሁን ኃላፊነቱን የወሰደ የለም። ዩናይትድ ስቴትስና ምዕራባውያን አጋሮቿ ከታሊባን ጋር ካደረጉት 20 ዓመታት ጦርነት በኋላ አፍጋኒስታንን ለቀው መውጣታቸውን ተከትሎ ታሊባን ስልጣን ከያዘበት እንደ ኤሮፓ አቆጣጠር ከነሐሴ 2021 ጀምሮ አይሲስኬ የተባለው እስላማዊ ድርጅት ጥቃት መሰንዘር መጀመሩ በዘገባው ተመልክተዋል። ሰዎች በምርጫዎች ተአማኒነት እምነት በማጣታቸውና በተለያዩ ጉዳዮች ሀሳባቸውን በነፃነት መግለጽ እንዳይችሉ ገደቦች የተጣሉባቸው በመሆኑ በመላው ዓለም ዲሞክራሲ እየቀነሰ መምጣቱን 34 የዲሞክራሲ አገሮች ውስጥ የተካተቱበት አንድ ድርጅት አስታወቀ። ዲሞክራሲ እንዲስፋፋ ለማስተዋወቅ የተቋቋመው ዓለም አቀፋዊ ሀሳብ ወይም በኢንተርናሽናል አይዲያ የተሰኘው ድርጅት ከዓለም ግማሽ የሚሆኑ የዲሞክራሲ መንግስታት ተመራጭ መሪዎቻቸው በሩሲያው የዩክሬን ጦርነት፣ በተወደደው የኑሮ ቀውስ፣ እና የዓለም አቀፍ ኢኮኖሚ ውድቀትን እንዲሁም የአየር ንብረት ቀውስ የተነሳ እየተዳከሙ ነው ብለዋል። መቀመጫውን በስዊድን ያደረገው ይህ ድርጅት ዓለም ሰማይ በነካው የኑሮ ውድነት፣ በኒውክለር ጦርነት ስጋት እና የዲሞክራሲ አገዛዝ እየጠፋ መርዛማ ነገር የተቀላቀለበት ቀውስ ውስጥ ይገኛል ሲል ገልጸዋል። ድርጅቱ ባወጣው ዓመታዊ ሪፖርት ወደ አምባገነንነት የሚያመሩ የዲሞክራሲ አገሮች በእጥፍ እየጨመሩ መሆኑን ሲገልጽ አምባገነን መንግስት ያላቸው አገሮች ደግሞ የሚያደርሱትን ጭቆና አጠናክረው መቀጠላቸውን ዘገባውን ያጠናጠናቀረው አሶሴትድ ፕሬስ አመልክተዋል። ቻይና ያወጣችውን የዚሮ ኮቪድ ፖሊሲ የቀሰቀሰው ተቃውሞ አሁንም እንደቀጠለ መሆኑ ተሰማ። ፖሊሲውን በመቃወም አደባባይ የወጡ ተቃዋሚዎች በጋንጉዙ ከተማ ትናንት ማክሰኞ ምሽቱን ቁሳቁሶቹን እያነሱ ወደ ፖሊሶች መወርወራቸው ተመልክተዋል። ባለስልጣናቱ በተቃውሞ የተሳተፉትን ተቃዋሚዎች እያሳደዱ ቢሆንም ጥብቅ የሆኑትን አንዳንዶቹን የኮቪድ ፖሊሲዎችን ማላላታቸው ተነግረዋል። ከቻይናም ውጭ በኒውዮርክ እና በቶሮንቶ ካናዳ በሚገኙ የቻይና ቆንስላ ጽሕፈት ቤቶች ፊት ለፊት መካሄዳቸው ተዘግበዋል። በሌላም በኩል ቻይናን ከዓለም መነጠል ያወጡ መሆናቸው የሚነገርላቸው የቀድሞ የቻይና ፕሬዚደንት ጂያንግ ዘሚን ከዚህ ዓለም በሞት መለየታቸው ተነገረ። እንደ አውሮፓ አቆጣጠር በ1989 የታይናሚን ስኩዌር ተቃውሞ በኋላ ለአስርት ዓመታት የዘለቀውን የኢኮኖሚ እድገት ማስመዝገባቸው የተነገረው ዚያሚን በደም ካንሰር እና በብዙዎቹ ውስጣዊ የሰውነት አካሎቻቸው ላይ በደረሰ የጤንነት እክል ምክንያት መሞታቸውን የመንግስት መገናኛ ብዙሀን ዘግበዋል። ዳሚን የ26 ዓመት ዕድሜ ባለጸጋ ነበሩ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩክሬን በስፔን ኤምባሲዋ ከደረሰው የቦምብ ፍንዳታ በኋላ ጥበቃዋን አጠናከረች ስፔን ማድሪድ በሚገኘው የዩክሬን ኤምባሲ ውስጥ የሚሰራው አንድ ሰራተኛ በከፈተው ደብዳቤ ውስጥ የነበረው ቦምብ ፈንድቶ መጎዳቱ ከተሰማ በኋላ የዩክሬን በውጭ የሚገኙ ኤምባሲዎቿን ጥበቃ ማጠናከሯ ተነግረዋል ዛሬ ረቡዕ ቀላል ጉዳት የደረሰበት የኤምባሲው ሰራተኛ ወደ ሆስፒታል መወሰዱ ተገልጿል የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ በውጭ የሚገኙ የዩክሬን ኤምባሲዎች በሙሉ በአስቸኳይ ጥበቃቸውን እንዲያጠናክሩ ማዘዛቸውን ከሚኒስቴሩ የወጣው መግለጫ አመልክተዋል። የስፔን አቻቸውም የጥቃቱን መንስኤ እንዲመረምር እንዲያደርጉ ሚኒስትሩ ያሳሰቡ ሲሆን፣ ጥቃቱን ያደረሰው አካል ማንም ቢሆን ዩክሬንን ሊያስፈራራ አይችልም ማለታቸው ተዘግበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደር ሌን ሩሲያ በዩክሬን ላይ በፈጸመችው ወንጀል የምትከሰስበት ልዩ ፍርድ ቤት እንዲቋቋም ጠየቁ። ቮንደር ሌን ይህን የተናገሩት ሩማንያ ውስጥ ስለ ጦርነቱና እንዲሁም ዩክሬን መርዳት ስለሚቻልበት ለመምከር ትናንት በተጀመረውና ዛሬ በተጠናቀቀው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባሰሙት የመዝጊያ ንግግራቸው ነው። ፕሬዚደንት ቮንደርሌን ሩሲያ በወረራ የሰራቻቸውን ጥቃትና ወንጀል መርምሮ የሚከስ ፍርድ ቤት እንዲቋቋም ያቀረቡት ጥያቄ የተባበሩት መንግስታትን ድጋፍ ማግኘቱም ተመልክተዋል። የሩሲያ ኃይሎች ዩክሬንን ከወረሩበት ካለፈው የካቲት ጀምሮ በዩክሬን ላይ ለደረሰው ውድመት መልሳ የምትቋቋምበትን ካሳ እንዲከፍሉ ሩሲያና የአገዛዙ ከበርቴዎች መጠየቅ አለባቸው ሲሉ የጠየቁት ቮንደርሌን የሩሲያ ዘግናኝ ወንጀል ቅጣቱን ሳያገኝ አያልፍም ብለዋል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዩክሬን አንድ ቀን የምዕራቡን ወታደራዊ ሕብረት ትቀላቀላለች ሲሉ የሩሲያ ፕሬዝደንት ቭላዲሚር ፑቲንን በቀጥታ የሚቃረን ንግግር ተናግረዋል። የኔቶ በር ክፍት ነው ባሉበት የትናንቱ ንግግራቸው ዋና ጸሐፊው በቅርቡ የተቀላቀሉትን አባል አገራት ጠቅሰው ወደ ኔቶ መግባት በሚፈልጉ አገሮች ላይ ሩሲያ ድምፅን በድምፅ የመሻር መብት የላትም ሲሉ ዩክሬንን አባልነት ጥያቄንም አስመልክቶ በዚያው አቋማችን እንጸናለን ሲሉ ተናግረዋል። ፕሬዚደንት ፑቲን አገሮች የራሳቸውን ሉዓላዊነት ውሳኔ እንዲያሳልፉ ሊከለክሉ አይችሉም ያሉት ዋና ጸሐፊው ፑቲን የሚፈሩት ዲሞክራሲና ነጻነትን ይመስለኛል፣ ያለሳቸው ትልቁ ፈተና ነው ብለዋል። በመጨረሻም ኢራን እና ዩናይትድ ስቴትስ ትናንት ማክሰኞ በካታር ባደረጉት የዓለም እግር ኳስ ዋንጫ ውድድር ዩናይትድ ስቴትስ አንድ ለባዶ አሸንፋለች። ውድድሩ የተደረገው በሁለቱ አገሮች መካከል ሻክሮ በቆየው ታሪካዊ ግንኙነትና ባለፈው መስከረም በፖሊስ ቁጥጥር ስር እያለች ሕይወቷ ያለፈው ወጣቷን ማሻ አሚኒን ሞት ተከትሎ በኢራን የተቀሰቀሰው ሕዝባዊ ተቃውሞ እየተካሄደ ባለበት ወቅት ነው። ኢራን ከተሳተፈችበት ጨዋታ የጸጥታው ቁጥጥሩ የጨመሩ ሲሆን ተቃውሞውን የሚያመላክት አንዳንድ ምልክቶችም እንዲታገዱ ተደርገዋል። ከጨዋታው በፊት የነበረው ሁኔታ ሰላማዊና ባንዲራቸውን ያነገቡ የሚዘምሩ ደጋፊዎች ተቀላቅለው የታዩበት ትዕይንት ነበር። ዩናይትድ ስቴትስ አንድ ለዜሮ ያሸነፈችበትን ጨዋታን ለመከታተል በተዘጋጁበት ወቅት ዩናይትድ ስቴትስ እና የኢራን ደጋፊዎች አብረው ፎቶግራፍ ሲነሱ ታይተዋል። ሜዳ ውስጥ በነበሩ ተጫዋቾች መካከል እንደተለመደው ጠላትነት ያልታየበት ውድድር ተካሂደዋል። አንድ ተመልካች የሚከተለውን አስተያየት ሰጥተዋል። እንደ እውነቱ ከሆነ የአሜሪካ ቡድን ለኢራን ቡድን ድጋፉን የሰጠ ይመስለኛል። በሜዳው ላይ በምናየውና ከመጋረጃው በስተጀርባ ከመንግሥት ጋር በዝግ በሚደረጉ ነገሮች መካከል ልዩነት አለ ብዬ አስባለሁ። ይሁን እንጂ ዛሬ ደጋፊዎች በሙሉ ተግባብተው አስደሳች ጊዜ ያሳለፉ ይመስለኛል። በምንሰማቸው ዜናዎች ውስጥ ያሉ ነገሮች ዛሬ እዚህ ስቴዲየም ውስጥ አልታዩም። በእርግጥ አንዳንድ የተቃውሞ እንቅስቃሴዎች ነበሩ። ነፃነት ለኢራን የሚሉና የማሻ አሚኒን ስም ያነገቡ ጽሑፎችን ይዘው የቆሙም ታይተዋል። ከጨዋታው በኋላ ሴቶች፣ ሕይወት፣ ነፃነት የመሳሰሉ ካናቴራዎችን የለበሱ ደጋፊዎች ጥቃት የደረሰባቸው ሲሆን ከስቴዲየሙ በሰላም ለመውጣት የጸጥታ ኃይሎችን ትብብር ያስፈለጋቸው እንደነበረም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ኅዳር 21 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ወደ ዕለቱ አቢርስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማቸው። አንዳንድ ወረዳዎች እንደውም አይጣመሩም። ማይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ህዝብ፣ የዛኛው ህዝብ ሊባል ይችላል እና ይህኛውም ህዝብ ከዛኛው ህዝብ እኩል መብት አለው። ስለ አገሩ መናገር የአገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍልል ይችላል የመድረኩ ቁጥር የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያን ድምፅ ነው የሰማችሁት። ሙሉ አስተያየታቸው በሁለተኛው አጋማሽ ቀዳሚ ቅንብር ይሰማል። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ። እርዳታ ወደ ትግራይ እየገባ ነው፣ የበለጠ ግን መሻሻል የሚገባቸው ጉዳዮች አሉ አለ ዩኒሴፍ የፌዴራል መንግስቱና የህወሓት ዋና ተደራዳሪዎች ደቡብ አፍሪካ ፕሪቶሪያ ውስጥ የሰላም ስምምነት ከተፈራረሙና ናይሮቢ ኬንያ ውስጥ የተግባር አፈጻጸሙን የተመለከተ ሰነድ ላይ መፈረማቸውን ወይም ፊርማቸውን ካኖሩ በኋላ የተለያዩ የእርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል በመግባት ላይ መሆናቸውን የእርዳታ ድርጅቶች በመግለጽ ላይ ናቸው። በሌላ በኩል ሰሞኑን ለመገናኛ ብዙሀን መግለጫ የሰጡት የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ከስምምነቱ ወዲህ ከ36 ሺህ ኩንታል በላይ እህል ወደ ትግራይ መግባቱን ገልጸው፣ ነገር ግን መጠኑ ከሚያስፈልገው በእጅጉ ያነሰ ነው ማለታቸው ተዘግቧል። የህፃናት አድን ድርጅት የእርዳታ እህል በማድረስ ላይ ከሚገኙት ከነኚህ ረድኤት ድርጅቶች አንዱ ሲሆን ከስምምነቱ ወዲህ የተሻለ ሁኔታ በመፈጠሩ እርዳታ ለተጎጂዎች ማድረሱን አመልክተዋል። አሁንም ግን የበለጠ መሻሻል የሚገባቸው ጉዳዮች እንዳሉ ነው የጠቁመው። እንግዲህ ወልዴ ዝርዝሩን ይዘዋል። የህፃናት አድን ድርጅት ሴቭ ደ ችልድረን ወደ ትግራይ እርዳታ የጫኑ አምስት ከባድ ተሽከርካሪዎች መቀሌ መግባታቸውን አስታውቋል። ተጨማሪ ዘጠኝ ተሽከርካሪዎች ደግሞ ዛሬ እንደሚገቡ ከትናንት በስቲያ ሰኞ ባወጣው መግለጫ አስታውቋል። የድርጅቱ የሰብአዊና የፖሊሲ ጉዳዮች ኃላፊ ወይዘሮ ሕይወት ምሻው መኪኖቹ ስለያዟቸው ጭነቶች ምንነት ለአሜሪካ ድምፅ አብራርተዋል። ግማሾቹ ምግብነት ያልሆኑ ቁሳቁሶች አሉ። በየእለቱ ቤተሰብ የሚገለገልባቸው እቃዎች ለምሳሌ የውሃ መቅጃ ባልዲዎች፣ ፍራሾች እና እንዲሁም የምግብ ማብያ ቁሳቁሶች አሉ። ከዛ በተጨማሪ ደግሞ ምግብ ህግ ቁሳቁሶችን እንድከላል። ምግብ ስንል ለምሳሌ ህጻናት ለረጅም ጊዜ በጦርነት ስለቆዩ ከባድ የምግብ እጦት እና የረሀብ ችግር እንዳለ ስለተረዳል ወዲያውኑ ሰውነታቸውን በፍጥነት የሚመልሱ ከፍተኛ የካርቦሃይድሬት ወይም የሙቀት መጠን ያላቸው ብስኩቶች እና ከዛ ጋር ተገጥሜን የሚነት ያላቸው ለህፃናት የሚስማሙ ምግቦችን ንጥከናል ማለት ነው። የሰሜን ኢትዮጵያ ጦርነት በድጋሚ ከተቀሰቀሰበት ካለፈው ነሐሴ ወዲህ አንድ ነጥብ ሁለት ሚሊዮን አዲስ ተፈናቃዮች ክልሉ ውስጥ እንደሚገኙ የክልሉ ግብርናና የገጠር ልማት ቢሮ ኃላፊ ዶክተር አትንኩት መስገቡ ሰሞኑን ለመገናኛ ብዙሃን በሰጡት መግለጫ ተናግረዋል። ከሰላም ስምምነቱ በኋላም በአራት አቅጣጫዎች እርዳታ እየገባ መሆኑን ገልጸዋል። እዚህም አራቱን ኮሪደሮች እንዲሰሩ መገባት ተፈጥሮ፣ አንደኛው በጎንደር ሁመራ ወደ ሸራሮ አካባቢ፣ ሌላኛው በጎንደር ደባርቅ ማይጸብሪ ሽሬ፣ ሶስተኛው ደግሞ በኮምቦልቻ ወደ አላማጣ ራያ አዘቦ ኮረም አካባቢ አራተኛው የሰመራ አባላ መቀለ ብዙ ቦታ የሚሸፍነው ማለት ነው። ስለዚህ በዚህ በአራት አቅጣጫ በአንዴ ቢገባ ችግሩ በተቻለ መጠን መቅረፍ ይቻላል በሚል ነው። ስለዚህ አራቱ ኮሪደሮች መከፈቱ በጣም ጥሩ ነው። ምንም ነገር እንከነን ሳያጋጥም አራቱ ኮሪደሮች የተወሰኑ መኪኖች መጥተዋል። መምጣታቸው ትልቅ ብስራት ነው። ይህ ግን ከተረጂው ቁጥር አንጻር በቂ እንዳልሆነ ኃላፊው ጨምረው ገልጸዋል። በሌላ በኩል በትግራይ አፋርና አማራ ክልሎች ወደ 13 ሚሊዮን ሰዎች እርዳታ እንደሚሽው የረዴት ተቋማት በመናገር ላይ ናቸው። ከእነዚህም ውስጥ በህፃናትና እና ሴቶች ላይ የተፈጠረው ጫና እጅግ ከፍተኛ መሆኑን በተለያየ ጊዜ የሚወጡ ሪፖርቶች ይጠቁማሉ። የህፃናት አድን ድርጅቱ ቃል አቀባይ ወይዘሮ ህይወትም ጦርነቱ በተለይ በህፃናት ላይ ስላስከተለው ችግር ይናገራሉ። በጦርነቱ ምክንያት ከቤተሰቦቻቸው የተለያዩ በርካታ ህፃናት አሉ። ቤተሰቦቻቸው የት እንዳሉ የማያውቁ ከማያውቋቸው ሰዎች ጋር በመጠለያ ካምፖች ውስጥ በስደት የተቀመጡ ህጻናትን በተቻለ መጠን የማገናኘት ስራ ከመንግስትና ከሌሎች ድርጅቶች ጋር በመተባበር እየሰራ ነው። ማህበረሰቡም ይረዳናል። ከዛ በተጨማሪ እንግዲህ አንደኛው የጦርነት አስከፊ ጉዳት ህጻናት ላይ ከባድ የሆነ የስነልቦና ጫና ማሳደሩ ነው። ስለዚህ እነዚህ ህፃናት በሶስቱም ክልሎች ላይ ማየት የሌለባቸውን እጅግ አስከፊ ነገሮች ተመልክተዋል። ሰዎች ሲሞቱ ተመልክተዋል። የቤተሰባቸው ሲጎዳ አይተዋልና ከባድ የስነልቦናዊ ጫና ስላላቸው ያንን ለመፍታት በህክምና ደረጃ የሚሰጥ የምክር አገልግሎት አለን። እንዲሁም ደግሞ ከዛ አይነት ችግር እንዲያገግሙ የአይምሮ ጤና ላይም እንዲሁ ተመሳሳይ አገልግሎት እንሰጣለን። ከዛ ባለፈ እንግዲህ በተለይ በትግራይ ክልል ከኮሮና ቫይረስ መከሰት ጀምሮ ከትምህርት ቤት ይወጡ አሁን ምናልባት ወደ ሶስተኛ አመታቸውን እየያዙ ያሉ ህጻናት አሉ። አማራም አፋርም ክልል ላይ እንዲሁ ጦርነት እኮ ተጀመረ ወዲህ ከትምህርት ገበታቸው የተፈናቀሉ በሚሊዮን የሚቆጠሩ ህጻናት አሉ። እነሱ አንድም ቤታቸው እስኪመለሱ ባሉበት ቦታ የትምህርት አገልግሎት እንዲያገኙ ከዛ ደግሞ በሚመለሱበት ጊዜ ደግሞ እንዲሁም ከመደበኛ ተማሪዎች ጋር ተቀላቅለው ትምህርታቸውን እንዲቀጥሉ የሚያግዙ ስራዎችን እንሰራለን። ዋና ዋናዎቹ ስራዎች እነዚህ ናቸው። ወይዘሮ ህይወት የረድኤት ድርጅቶች በሳምንት ወደ ትግራይ ማስገባት የሚችሉት የነዳጅና የገንዘብ መጠን ውስንነት አንዱ ችግር መሆኑን ጠቁመው ነገር ግን በየጊዜው በመሻሻል ላይ እንደሚገኝ ተናግረዋል። አስተዳደራዊ መዋቅሩ መፍረሱ እርዳታውን ለማድረስ የሚደረገውን ጥረት በተፈለገው ፍጥነት እንዳይሄድ ማድረጉንም ጨምረው አንስተዋል። እንደሚታወቀው በተለይ በትግራይ ክልል ይሄ ሰላም ስምምነት እስከሚፈረም ድረስ በተለይ ከነሐሴ ወዲህ ከፍላይ ጦርነቱ በጣም ተባብሶ በመቀጠሉ የእርዳታ ድርጅቶች ወደ ትግራይ እርዳታ ማድረስ የማይችሉበት ጊዜ ላይ ደርሰን ነበረ። በዛ ምክንያት እንግዲህ እጅግ ለችግር የተጋለጡ ህጻናት ጋር መድረስ አልቻልንም ነበር። እንዲሁም በአማራና በአፋር ክልልም ጦርነቱ በተባባሰበት ጊዜ ተደራሽነት አልነበረም። መጀመሪያ የገጠመን የነበረው እንቅፋት እሱ ነበረ። አሁን በአንጻራዊ ሁኔታ እየተፈታ ነው። አንዳንድ ምናልባት በተለይ ከትግራይ ክልል ጋር አሁንም የነዳጅ አቅርቦት እና ማስገባት የምንችለው የገንዘብ መጠን ለእርዳታ ስራ እየተሻሻለ ቢሄድም በቂ ስላልሆነ፣ በዛ ምክንያት የምንፈልገውን ያህል እየሰራን አይደለም። በዛ ሳቢያ አንዳንድ እንቅፋቶች አሉ፣ ግን ይፈታሉ ብለን እንገምታለን። ከዛ በተጨማሪ እንግዲህ በየቦታው የመንግስት መዋቅር እንደሚታወቀው የመንግስት አገልግሎት ሰጪ ተቋማት ፈርሰዋል። ብዙ ቦታ የስራ ኃላፊዎች ወይ ተሰደዋል ወይም የሉም በቦታቸው። ስለዚህ እንደ እርዳታ ድርጅት በቅንጅት ከመንግስት ጋር ስለምንሰራ እነዛ ተቋማት መልሶ ካልተቋቋሙ፣ የስራ ኃላፊዎች ወደ ስራቸው ጊዜ ካልተመለሱ የቅንጅት ስራውን ይጎደዋል እና እሱም አንድ ያጋጠመን ተግዳሮት ነው። በዓለም ላይ የተከሰቱ ሌሎች ችግሮች በኢትዮጵያ የሚገኙ የጦርነት ተጎጂዎች በቂ ትኩረት እንዳያገኙ ማድረጉን የረዴት ድርጅት ተወካዮች በተለያየ ጊዜ ሲናገሩ ይደመጣሉ። በሌላ በኩል የትግራይ፣ የአማራ፣ የአፋር እና ሌሎች ችግር ያለባቸው አካባቢዎች አመራሮች ለተረጂዎች ሊደረግ የሚገባው ድጋፍ አፋጣኝ ሊሆን እንደሚገባው በመወትወት ላይ ናቸው። የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት በትግራይ ክልል ለሚገኙ 6.5 ሚሊዮን ታጋዦች አንድ መቶ 7ሺህ ሜትሪክ ቶን እርዳታ በአስቸኳይ እንደሚያስፈልግ ገልጸዋል። ለአሜሪካ ድምፅ እንግዲ ወልዴ አሌክዛንድሪያ ቨርጂኒያ። እንግዱን ለዘገባው አመሰግናለሁ። አድማጮች ወደ መጽሔቱ ዝርዝር ዘገባዎች ስንሻገር ለህዝብ ትራንስፖርት የተደረገው ድጎማ ለተገልጋዩ አልደረሰም ይላሉ መንግስት ካለፈው የሰኔ ወር 2014 ዓ ም አንስቶ ለህዝብ ተሽከርካሪ አገልግሎት ሰጪዎች የታለመ የነዳጅ ዋጋ ድጎማ ቢያደርግም ተጠቃሚ መሆን የቻሉት የተሽከርካሪ ባለቤቶች ናቸው ሲሉ በደሴና በባህር ዳር ከተማ የሚገኙ አንዳንድ አስተያየት ሰጪዎች አመለከቱ። አስተያየት ሰጪዎቹ በበርካታ የተሽከርካሪ ባለሀብቶች ከመንግስት የሚደረገውን የነዳጅ ዋጋ ድጎማ ተቀብለው የትራንስፖርት አገልግሎቱን ግን አይሰጡም ይላሉ። ቢሰጡም የሚጠይቁት ዋጋ እየተጋነነ ነው ባይ ናቸው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን በበኩሉ ለህዝብ የተሽከርካሪ አገልግሎት ሰጪዎች የታለመው የነዳጅ ዋጋ ድጎማ መጀመሩ አገሪቱ በወር ለድጎማ የምታወጣው ገንዘብ ከስድስት ቢሊዮን ብር በላይ እንዲቀንስ እንዳልቻለ ገልጧል። የነዳጅ ድጎማ ተጠቅሞ አገልግሎት የማይሰምጡ ካሉና በማስረጃም ከተረጋገጠ እርምጃ እንደሚወሰድ የባለስልጣኑ የህዝብ ግንኙነት ዲሬክተር በቀለች ጉማ አስረድተዋል። መስፍን አራጌ ዝርዝሩን ይዘዋል የኢትዮጵያ ነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር በቀለች ጉማ ኢትዮጵያ ነዳጅ ከውጭ አስመጥታ ለሀገር ውስጥ ፍጆታ ብታውልም በዓለም አቀፉ ዋጋ እንድማችሄት ጠቁመው ዘርፉ በዋጋ ማረጋጊያ ፈንድ ድጎማ ሲደረግለት መቆየቱን አስታውሰዋል። ይሁን እንጂ የዋጋ ማረጋጊያ ፈንድ ውስጥ የነበረው መጠባበቂያ ገንዘብ ማለቁን ተከትሎና በነዳጅ ግብይቱ ውስጥ የሚስተዋሉ ተገቢ ያልሆኑ ትርፍ የመሰብሰብ ተግባራትን ለመግታት መንግስት ከጥቅል ድጎማ በመውጣት የታለመ ድጎማ ከሰኔ 2 2014 ዓ ምት ጀምሮ መተግበሩን አብራርተዋል። ድጎማው ከጥቅል ድጎማ ወጥቶ የታለመ ድጎማ መሆን አለበት። ይህም የታለመ ድጎማ በሂደት ከድጎማ የሚወጣ ምክንያቱም ድጎማ አዋጅ አደለ ኢኮኖሚ ላይ ነው። ስለዚህ የታለመ ድጎማ በሂደት የሚወጣበት ከድጎማ የሚወጣበት ሂደት ነው ያስቀመጠው። ያ ሂደት ሰኔ 2014 ላይ ተጀምሯል። የሚደጎሙ ታላሚ ተደርገው አብዛኛው ህብረተሰብ የሚጠቀምባቸው ሰርቪስ በሚሰጡ ትራንስፖርት አገልግሎቶች ይደጎማሉ። ድጎማ አምስት ዓመት ከቆየ በኋላ የሚቋረጥ መሆኑን ያመለከቱት ዳይሬክተሯ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እንዳይጎዱ ታሰቦ መፈጸሙን አክለው ጠቅሰዋል። ስሙ እንዳይገለጽ የጠየቀና ደሴ ከተማ ውስጥ በታክሲ አሽከርካሪነት እንደሚሰራ የሚናገር አስተያየት ሰጪ በድጎማ በኩል ባለሀብት ነው ተጠቃሚ የሆነው መንግስትም ተጠቃሚ መሆን አልቻለም። ምክንያቱም ድጎማ ሲያደርግ ህብረተሰቡ እንዲገለገልበት ነው መንግስት ለህብረተሰቡ ብሎ ድጎማ ያደረገውን ባለሀብቶች መኪናቸውን ቤታቸው ያቆሙና በአሁኑ ሰዓት አሁን አንድ መኪና ጎማ ማሩፍ ብትጠይቅ ሰባት ሺህ አምስት መቶ ብር ነው ምናምን ይባሉ እና እስከ ዘጠኝ ሺህ አምስት መቶ ብር ድረስ ናቸው ጎማ ስለዚህ ማይን አልጨርስም ብሎ ያስባል። ፍሬሽራ በአሁን ሰዓት ስንት እንደሆነ ያስባል። ዘይት በአስራ አምስት ቀን በሀያ ቀን መቀየር አለብኝ ብሎ ያስባል። ያንን ያስብና መኪናውን ከማሰማራት ወደ መስመር ከማስወጣት ይልቅ ቤቱ ቁጭ አድርጎ ሺ ሁለት መቶ ብር ድጎማለው። ማዲያው ሁለት መቶ ብር፣ ሶስት መቶ ብር ይቆረጣል። የሻይ ቆረጥና ያው ዘጠኝ መቶ ብሩ ምንም ይሰጠዋል ማለት ነው። ለባላ በቀን ያንን ብር ካገኘ ምንም አያስፈልገውም። መኪናው መቆም ነው ያለበት እንጂ መስራቱ ድጎማ የለውም ለሱ። መስመር ቢወጣ ዘጠኝ መቶ ብር አንድ ሺ ብር የሚሰራ ከሆነ ባይሰራ ሊቀርሻለዋል። ምክንያቱም ጎማ፣ ዘይት፣ ፍሬንሸራ እነዚህ ነ ስፔር በአሁኑ ሰዓት ብሎ ሂሳቡ ስለሚሰራ ባለ ንብረት ማለት ነው። በድጎማ ምክንያት ብዙ ግለሰቦች ሹፌር ስራ ፈቷል፣ ረዳት ስራ ፈቷል። አሁን እዚህ ላይ ትልቅ መሰራት ያለበት ማህበር ላይ ትልቅ ትኩረት ተደርጎ መስመር የማይወጣ መኪና እርምጃ እንዲወሰድበት አይነት ነገር ቢደረግ መልካም ነው ባይ መቶ አለቃ አስማማ መሰረቱን ደሴ ላይ ያደረገው የለጎ ሀይቅ የህዝብ ትራንስፖርት ማህበር ዋና ስራ አስኪያጅ ናቸው። ስራ አስኪያጁ ድጎማውን ለራስ ጥቅም ብቻ የሚያውል ባለሀብት ሊኖር እንደሚችል ጠቁመው፣ ማህበራት ጠንካራ የስምሪት መርሃ ግብርና የክትትል ስርዓት በመዘርጋት ችግሩን ሊቀንሱት ይችላሉ ባይ ናቸው። በነዳጅ ማደያዎቹም ላይ የሚደረገው ክትትል ሊጠናከር ይገባል ብለዋል። ብዙ ማህበራት ትራንስፖርት ማህበራት ወደ አስር ምናምን ማህበራት አሉ። አይፈጠርም አይባልም፣ ሊፈጠር ይችላል። ጎደሎች አይኖሩም፣ ይኖራል። ገና አዲስ የጀመርነው ነው። ወደፊት ግን በደንብ አጥብቀት ትራንስፖርት ማህበራት በትክክለኛ ስምሪት አገልግሎት የሚሰጠውን ነው። ዝም ብሎ እየሰረቀ እንደፈለገ የሚሆነውን ትምህርት የማይሰጠውን እራሱ እንዲቆም ግዴታ። ይሄ ሲደረግ ወደት ይመጣል ወደ ማህበር እንዲመጣ ያደርገዋል ማለት ነው። ይህን ደግሞ መታገል አለብን። ለምን ለራሳችንም ጥቅም ነው፣ ለመንግስትም ጥቅም ነው። ሌላው ስማቸውን ከመጥቀስ የተቆጠቡ የባህር ዳር ከተማ ነዋሪ በኩላቸው ድጎማው የታሰበውን ያህል ህዝቡን ተጠቃሚ እንዳላደረገ ገልጸዋል። የነዳጅ ድጎማ መንግስት እያደረገ ነው ያለው፣ ግን ድጎማውን ተከትሎ አገልግሎት ሰጪዎች አላግባብ ታሪፍ ጭማሪ ያደርጋሉ። ያ የታሪፍ ጭማሪ ማህበረሰቡ ላይ የኢኮኖሚ የኑሮ የተለያዩ ነገሮች መቃወስን አስከትሏል። ካስከተላቸው ነገሮች ለምሳሌ የሸቀጥ ዋጋ መናር። ይህን ተከትሎ መንግስት ድጎማ እያደረገ ባለበት ሁኔታ ላይ እነሱ ግን በመጨመር ቅናሽ ሊያደርጉ አልቻሉ ተገቢውን የድጎማ ብር እየወሰዱ ምንም ቅናሽ ሊያደርጉ አልቻሉም። አንዳንዶቹ እንዲሁም ይህንን ተከትለው በጣም ልዩ ጭማሪ ያደርጋል እስፔሻ እነዚህ የባጃጅ ተጠቃሚዎች እንደ አስተያየት ሰጪው የዋጋ ታሪፍ ቢኖርም ታሪፉ ተግባራዊ አልሆነም። አገልግሎት ሰጪዎቹ በአንድ በኩል መንግስት ለህዝብ ብሎ የሚሰጠውን ድጎማ ይቀበላሉ፣ በሌላ በኩል ደግሞ ህዝቡን ላልተገባ ወጪ ይዳርጋሉ ብለዋል። አብዛኛውን ታክሲ አይሰጡም። አሁን አገልግሎት ለመጠቀም ስንፈልግ ኖንስራት ነው የሚል በታሪፉ በኖርማሉ ሊጠቀሙ አልቻሉም። ይህን ስራት አስከባሪዎችም ይህንን እያዩ አደ በአግባቡ በታሪፉ እንሂድ ስንላቸው አይ በታሪፉ አያዋጣንም ያው ለምንድን ነው ስላቸው እንደ ምክንያትነት የሚያቀርቡት የነዳጅ ዋጋ ጭማሬ ነው። የነዳጅ ድጎማ ስራ ተጠቃሚ የሚል ታፔላ ለጥፈዋል። መንግስትም ድጎማ ይሰጣቸዋል በትስስሩ መሰረት። እነሱ ግን ይህን ተግባራዊ አያረጉም። በሁለት ብር ብር እንሄዳቸውን ታሪፎች ሀያ ብር ሰላሳ ብር የሚሄዱትን ታሪፎች እንደዚሁ አምሳ ብር አርባ ብር ይሉናል ማታ ደግሞ ጨለም ሲል ደግሞ ከዛ በላይ ይጨምራል ችግሩ ከደሴና ከባህርዳር ከባህር ዳር ውጭ በሚገኙ የኢትዮጵያ ከተሞች እንደሚስተዋልም የአሜሪካ ድምጽ የመረጃ ምንጮች ያመለክታሉ በተነሱት ቅሬታዎች ዙሪያ ለአሜሪካ ድምጽ ምላሽ የሰጡት የኢትዮጵያ ነዳጅ ና ኢነርጂ ባለስልጣን የህዝብ ግንኙነት ና ኮሚኒኬሽን ዳይሬክተሯ ከህብረተሰቡ የሚነሱት ቅሬታዎች መስሪያ ቤታቸው መስማቱን አረጋግጠው ጥቆማዎቹን በመረጃ ና በጥናት ለማረጋገጥ ይሰራል ብለዋል የዚህ አይነት መረጃዎች በተለያየ መልኩ ይሰማሉ። ግን ማረጋገጥ ያስፈልጋል። በትክክል ነገር እየተፈጸመ ነው ወይ የሚለው ለማየት

ሂደት ውስጥ የሚሰሩ ካሉ በነዳጅ ሲቆማው እንዲወጡ ለማድረግ እርምጃ ሊወሰድ ይችላል። የአሞኖ የታለመ ድጎማ ከተጀመረ ወዲህ አበረታች ውጤት ተመዝግቧል ይላሉ ዳይሬክተሯ። ድጎማው ተግባራዊ ከተደረገ በኋላ የዋጋ ማሻሻያዎችን ተከትሎ እነዚህ ከህገ ወጥ ኮንትሮባንድ ንግዶች ጋር በተያያዘ የመቀነስ ሁኔታ ታይቷል። የዛሬ ሶስት ሳምንት ገደማ ከኢትዮጵያ ዜና አገልግሎት ጋር ቆይታ የነበራቸው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዳይሬክተር ጄኔራሏ ሳህርላህ አብዱላሂ ከጥቅል ድጎማ ወደ ታለመና የተመረጡ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ድጎማ መጀመሩን ተከትሎ ኢትዮጵያ በወር ለድጎማ ታወጣ የነበረው የገንዘብ መጠን ከ10 ቢሊየን ወደ አራት ቢሊየን ብር ዝቅ ማለቱን ገልጸው ነበር። የድጎማ ወጪ ቢቀንስም አሁንም ኢትዮጵያ በወር ለነዳጅ ድጎማ የምታወጣው ገንዘብ ከ በላይ የመጀመሪያ ደረጃ ሆስፒታሎችን አሊያም ከ20 የሚልቁ ሁለተኛ ደረጃ ትምህርት ቤቶችን ከነ ውስጥ አደረጃጀታቸው ማሰራት ያስችል ነበር የሚሉ የምጣኔ ሀብት ባለሙያዎች አልጠፉም። ለአሜሪካ ድምጽ መስፍን አራጌ ነኝ። መስፍንን ለዘገባው አመሰግናለሁ። አድማጮች አሁን ከሀገር ውስጥ ወደ ዓለም አቀፍ ርዕሰ ጉዳዮች የሚወስደን ዘገባ ነው። ተከታዩ ወደ ጎረቤት ሶማሊያ የሚያሻግረናል የሶማሊያ የመዋልን ዋይ ዓለም አቀፍ ጉባኤ ሶማሊያ ለመጀመሪያ ጊዜ ባካሄደችው ዓለም አቀፍ ኢንቨስትመንት ጉባኤ በፖለቲካውና በምጣኔ ሀብቱ ዘርፍ እያስመዘገበች ያለችው ለውጥ ተጨማሪ መዋለንዋይ ወደዚያች ሀገር እንዲፈስ የሚያግዝ መሆኑ ተመልክቷል። ለሁለት ቀናት በተደረገው በዚህ ጉባኤም የመንግስትና ዓለም አቀፍ ተወካዮች ተገኝተዋል። ለዝርዝሩ ስምኝሽ የቆየ የሶማሊያ የፌዴራል መንግስት መሪዎች፣ አለም አቀፍ አጋሮቹና ሌሎች የሶማሊያ ህብረተሰብ ክፍሎች ሰኞና ማክሰኞ በዋና ከተማው ተሰብስበው በሀገሪቱ ለመጀመሪያ ጊዜ የተካሄደውን አለም አቀፍ ኢንቨስትመንት ጉባኤ ተካፍለዋል። ጉባኤው ሶማሊያ በፖለቲካውና ኢኮኖሚያዊ ጉዳዮች ላይ እያስመዘገበች ያለውን እድገት አለም የሚያደንቅበት እድል የፈጠረ መሆኑም ተገልጿል። ሁለት ቀን በቆየው ጉባኤ መክፈቻ ላይ ተገኝተው ንግግር ያደረጉት የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ዓለም አቀፉ ማህበረሰብ ለሶማሊያ የሚያደርገውን ድጋፍ አድንቀዋል። ዓለም ሶማሊያን ላለፉት ሶስት አስርት ዓመታት በሰብአዊ እርዳታ ሲደግፋት ቆይቷል። ዛሬ እዚህ ፊታችሁ ቆሜ ለዓለም ህዝብ የማቀርበው ጥሪ ሶማሊያ ጽንፈኝነትን ጨምሮ ለብዙ ችግሮች ምክንያት ከሆነው ድህነት ነጻ እንድትወጣ መዋለ ነዋይ በማፍሰስ። ፕሬዚዳንቱ አክለው ሶማሊያ ካለችበት ድህነት ለመውጣት ኢኮኖሚዋን ማሳደግ ቁልፍ መሰረት መሆኑን ተናግረዋል። የበለጸገች ሀገር እንዲኖረን የሶማሊያ ህዝብና የሶማሊያ መንግስት ዋና ዓላማ ጥሩ ኢኮኖሚ እንዲኖረን ማድረግና የድህነት መጠኑን መቀነስ ነው። ለዚህ የሶማሊያ ኢኮኖሚ እድገት ደግሞ የውጭ ቀጥታ መዋለ ነዋይ ምን ያህል አስፈላጊ መሆኑን ከፍተኛ አጽንኦት መስጠት እፈልጋለሁ። የውጭ ቀጥታ መዋለ ነዋይ ስራ ይፈጥራል። ወደ ውጭ የሚላክ ምርት ይጨምራል እናም ለሀገሪቱ የሚገባውን ገቢ እና የታክስ ጣሪያ እያሰፋው ይሄዳል። ፕሬዚዳንት መሐመድ ሶማሊያ ለአመታት በኖረችበት ግጭት አገግማ ሀገሪቱን እንደገና ለመገንባት ጥረት እያደረገች ባለችበት ወቅት መንግስት ህገ መንግስታዊ አስተዳደር፣ መረጋጋትና ዲሞክራሲን በማስፈን የውጭ ቀጥታ መዋለ ንዋይን የሚስብ ምቹ ሁኔታ ለመፍጠር እያደረገ ያለውን ጥረትም አብራርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ልዩ ተወካይና የሰብአዊ እርዳታ አስተባባሪ የሆኑት አደም አብደላ ሙላ በጉባኤው መክፈቻ ላይ ባደረጉት ንግግር የኢንቨስትመንት ጉባኤው በሶማሊያ ከሚገኘው የተባበሩት መንግስታት ድርጅት እንደ አውሮፓያን አቆጣጠር የ2030 ዘላቂ ልማት ግቦች አጀንዳ ጋር አብሮ የሚሄድ መሆኑንና በተባበሩት መንግስታት ድርጅት እና በሶማሊያ መካከል ካለው የዘላቂ ልማት ትብብር ማዕቀፍ ጋር የተጣመረ መሆኑን አስረድተዋል። ሶማሊያ ለኢንቨስትመንት ሰፊ አቅም አላት። ይህ ደግሞ ፖለቲካዊ መረጋጋት በማስፈን እና የህግ የበላይነትን በማረጋገጥ ጥቅም ላይ መዋል አለበት። የንግድ ሁኔታውን ለማሻሻል የሚደረገው ጥረት ያልተወሳሰበ የንግድ አመሰራረት የምዝገባ ሂደትና ፈቃድ አሰጣጥ ስርዓትን ይጠይቃል። የመንግሥት አመራርና ከግሉ ዘርፍ ጋር ያለው ትብብርም ዋናና አስፈላጊ ነገር ነው። የተባበሩት መንግስታትን ጨምሮ ከአጋሮች ጋር በመሆን ሶማሊያ በቅርቡ ወደ ብሩህ ወደሆነ መንገድ መጓዝ ትችላለች። የ2030 የዘላቂ ልማት አጀንዳ ለዓለም ሕዝቦች ሰላምና ብልጽግና ሊመጣ የሚችልበትን አቅጣጫ ይጠቁማል። ማንም ወደ ኋላ ሳይቀር ከዓለም ላይ ረሃብን ለማጥፋት፣ የምግብ እጥረትን ለማሻሻል፣ የጾታ እኩልነት እንዲኖርና ሴቶችና ልጃገረዶችን ለማብቃትም ግብሰንቋል። በጉባኤው ላይ ተሳታፊ የነበሩት የሶማሊያ የዩናይትድ ስቴትስ አምባሳደር ላሪ አንድሬ ጁኒየር በበኩላቸው በሶማሊያ ሙሉ የኢኮኖሚ መነቃቃት ላይ ያላቸውን እምነት ገልጸው ዩናይትድ ስቴትስ በሶማሊያ ና በአለም አቀፉ የገንዘብ ተቋማት ያለውን አጋርነት እንደምትደግፍ ጠቁመዋል ለሰላሳ ዓመታት ከዓለም አቀፉ የገንዘብ ስርዓት ርቃ የቆየችው ሶማሊያ ከቅርብ ዓመታት ወዲህ እንደ አለም አቀፉ የገንዘብ ተቋም ና አለም ባንክ የመሳሰሉ አለም አቀፍ የገንዘብ ተቋማት ጋር ያላት ግንኙነት ተሻሽሏል የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሪም መንግስታቸው የኢኮኖሚ ና የደህንነት ህግጋት ማሻሻያዎች ለማድረግ ያለውን ቁርጠኝነት አንጸባርቀዋል We have established the requisite legal and institutional arrangements በተሻለ ሁኔታ እንድናገለግላችሁ የሚያስፈልገውን ህጋዊና ተቋማዊ ሁኔታዎችን አዘጋጅተናል። ሶማሊያ እንደ አውሮፓውያን አቆጣጠር በ2015 የውጪ መዋለ ነዋይ ህግ አዘጋጅታ አጽድቃለች። የመዋለ ነዋይ ፖሊሲዎችን የሚያወጣ የውጭ ኢንቨስትመንት ቦርድን መስርታለች። የህግ መዋለ ነዋይ ይዘው የሚመጡ የውጭ ሀገር ዜጎች በሀገር ውስጥ ካሉት እኩል እንዲታዩ የሚያደርግ ነው። ሶማሊያ በአፍሪካ ረጅሙ የባህር ዳርቻ ያላት ስፍራ እንዲሁም ለንግድና ለገበያ ያላት ተደራሽነት በተጨማሪም የተፈጥሮ ሀብቷ ቀዳሚ የኢንቨስትመንት መዳረሻ እንደሚያደርጋትና በኃይል ቴክኖሎጂ፣ ባንክና ሌሎች የንግድ ዘርፎች በርካታ እድሎች እንዳሏት በስብሰባው ላይ ተጠቁሟል። አመሰግናለሁ ስመኝሽ ክቡራትና ክቡራን አድማጮች አሁን ደግሞ ወደ ዩክሬንና ሩሲያ ጉዳይ የሚወስደን ዘገባ ነው ተከታዩ የዩናይትድ ስቴትስ የኤሌክትሪክ ኃይል ተቋማቷ በሩሲያ ጥቃት ለተጎዱባት ዩክሬን ግዙፍ እርዳታ እንደምትልክ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን አስታወቁ ኪቭ ሩሲያ መሰል የአየር ጥቃቶችን መሰንዘሯን እንደምትቀጥል ስጋቷንም በማሰማት ላይ ነች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እርዳታውን ይፋ ያደረጉት ዩክሬናውያን ክረምቱን እንዲቋቋሙ መርዳት ስለሚቻልበት መንገድ ሮሜኒያ ውስጥ በተካሄደው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በሰጡት ቃል ነው። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ዋና ዘጋቢ ሲንዲሴን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። በዩክሬን ክረምቱ እየገባ ሲሆን ከወዲሁ አብዛኞቹ አካባቢዎች ከባድ ቅዝቃዜ ላይ ናቸው። ሩሲያም ከዩክሬን የኃይል ማመንጫ ዘርፍ አርባ ከመቶውን አውድመዋለች ወይም ከባድ ጉዳት አድርሳለች። በዚህ የተነሳም በሚሊዮኖች የሚቆጠር ህዝብ የቤት ማሞቂያ፣ የኤሌክትሪክ ኃይልም ሆነ ውሃ ተቋርጦበታል። ትናንት ሮሜኒያ ዋና ከተማ ቡካሬስት ላይ በተካሄደው የኔቶ አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ላይ የድርጅቱ ዋና ጸሐፊ የንስ ስቶልትንበርግ ባደረጉት ንግግር የሩሲያ ፕሬዚደንት ቭላዲሚር ፑቲን ክረምቱን የዩክሬንን ህዝብ ማጥቂያ መሳሪያ አድርገውታል ብለዋል። ፕሬዚዳንት ፑቲን ዩክሬን ላይ የሚፈጽሙት አድራጎት እየቀናቸው አይደለም። በመሆኑም በባሰ ጭካኔ ማጥቃታቸውን ቀጥለዋል። የጋዝና የኤሌክትሪክ አቅርቦት መስመሮችን በመደብደብ ዩክሬናውያን ውሃ፣ ኤሌክትሪክ መብራትም ሆነ የቤት ማሞቂያ እንዳያገኙ ለማድረግ ተነስተዋል። የዩክሬን የውጭ ጉዳይ ሚኒስትር ድሚትሮ ኩሌባም በዚህ ይስማማሉ። የኤሌክትሪክ ኃይል ማስተላለፊያዎችንና የኃይል ማመንጫዎችን ካገኘን የኃይል መስመሮቻችንን መቀጠል እንችላለን። ያን ስናደርግ ለዩክሬን ሕዝብ ተገቢ ሁኔታ እንዲፈጠር ማድረግ ይቻለናል። ፕሬዚዳንት ፑቲን የሚሞክሩት እሱን ሊያሳቱት ነውና፣ የውጭ ጉዳይ ሚኒስትር ኩሌባ በማያያዝ ሩሲያ እኛ የምንጠግነውን የኃይል መሰረተ ልማት በተደጋጋሚ ማጥቃቷን እንዳትቀጥል ኔቶ በአስቸኳይ ተጨማሪ የአየር ጥቃት መከላከያ መሳሪያዎችን ይላክልን ሲሉ ተማጽነዋል። ሩሲያ በጥቃቶቿ የዩክሬንን ሲቪሎች ኢላማ አላደረኩም በማለት ታስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሩሜንያው አቻቸው ጎን ሆነው በሰጡት ቃል የሩሲያ ወረራ የዩናይትድ ስቴትስንና የኔቶ አጋሮቿን ጥረት አያስቆምም ብለዋል። ሩሲያ የጥቁር ባህርን በከፊል የጦር ቀጠና አድርገዋለች። በዚያ ካሉ የጦር መርከቦች ላይ ሚሳኤል ወደ ዩክሬን ከተሞች ሲተኮስ እያየን ነው። በእርግጥም የሩሲያ ኃይሎች የዩክሬንን ወደቦች ዘግተዋል። በዚያም የተነሳ ነው በዓመታት ባልታየ ደረጃ አስከፊ የሆነ የምግብ ዋስትና እጥረት የተፈጠረው። ዩናይትድ ስቴትስ ለዩክሬን የኤሌክትሪክ ኃይል ተቋማት ማደሻ የሚውል ከ53 ሚሊዮን ዶላር በላይ እንደምትሰጥ ይፋ አድርጋለች። ከዚያ ቀደም ብሎም በሩሲያ ጥቃት የተቋረጠባትን የኤሌክትሪክና የማሞቂያ መስመር በአስቸኳይ ለመቀጠል ለሚያስፈልጓት ጄኔሬተሮች የሚውል 55 ሚሊዮን ዶላር ለግሳለች። ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ ሰላሳ ስምንት መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው፣ ሳምንታዊው ዲሞክራሲ በተግባር በዚህ ዝግጅት ለምሽቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ ወደ ስምንት ወራት ያለፈው መሆኑን ኮሚሽኑ ምን ሲሰራ ቆየ? በሕዝብ ዘንድ ያለው ቅቡልነትና የአሰራር ግልጽነት ምን ይመስላል? የምክክሩን ሂደት ባለቤትነት ሕዝቡና ኮሚሽኑ የራሳቸው ለማድረግስ ምን አይነት ተግባራት ተከናውነዋል ምንስ ይጠበቃል? በነኚህና በመሳሰሉት ጥያቄዎች ዙሪያ መለስካቸው አምሃ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን አወያይቷል። ወደ ዝግጅቱ። ለፕሮፌሰር መስፍን አርአያ በመጀመሪያ ያቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽታው ኮሚሽኑ ባለፉት ወራት ባከናወናቸው ሥራዎች ምን ያህል ተሻሽሏል ይላሉ? የሚል ነበረ። መልሳቸው የሚከተለው ነው። እንግዲህ ገጽታው ከመጀመሪያውም ያን ያህል የጠፋ ነው ብዬ አላስብም። የማላስብበት ምክንያት መጀመሪያ በሂደቱ ላይ የአመራረጡ ላይ ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ እያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እነማን እንደሆኑ ቃለ መሃላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና ና ፍላጎታቸው ና ሌላም ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛል። እና ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የእኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉም በዝርዝር የተቀመጡት አዋጅ አስራ ሁለት ስልሳ አምስት ሁለት ሺ አስራ አራት የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ በምናሳየው አካሄድና በተለይ በተለይ ደግሞ ላለፉት ሶስት ወራት በየአካባቢው በየክልሎች በመሄድ ተደራሽነታችንን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል ብዬ አስባለሁ። ይሄ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ህዝብ የለበትም የሚል ነበረ። ከዚያ አኳያ ከመንግስት ነፃ መሆኑን ከሄዳችሁበት የጊዜ ሂደትም ባኳያ እንዴት ማረጋገጥ ይቻላል? ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ ራሴን እንደ ምሳሌ ብቆጥር እኔ የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣውና ይሄ የመጣው ከፍተኛ የሆነ የህዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ስራ መጽሐፌን በማንበብ ቢቻል በምርምር እና ሌሎችም ሌሎችም ስራዎች ሲሆን ነገር ግን ወደዚህ መምጣቱ የበለጠ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎቹንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙት ያለምንም ማጋነን በሰባት በስምንት በሚባዛ ሁኔታ ደሞዝ የነበራቸው የተሻለ ሕይወት የነበራቸው ናቸው። እና ወጣቶቹ እስቲ ንግባና ለልጆቻችን ለራሳችንም ጭምር በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ፣ በሚል በእኔ እድሜ ያሉት ደግሞ ውርስ ለመተው መልካም የሆነ ሌገሲ ለመተው እንጂ ሌላ ተጨማሪ ነገር ለማከል አይደለም። እና ከእኔ እድሜም በላይ ያሉ ሰዎች ሁለት ሶስት ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይህ ከጠዋት እስከ ማታ አንዳንድ ጊዜ ቅዳሜና ወደን የሚጨምር ስራ ውስጥ የመግባት ፍላጎቱና ጉጉቱ ያላቸው ሰዎች ነበሩ ብዬ አላስብምና ይሄ ራሱ ያመላክታል አመጣጣችን አገባባችንና በአሁኑ ሰዓት ደግሞ ያለን የስራ ጉጉት እድሜያችን ከሰማኒያ በላይ ካሉት ጀምሮ አርባዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ እንደ የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ ያመጣን ይመስለኛል። ወደዚህ ኮሚሽነር፣ በብዙዎቹ ዘንድ የዚህ ኮሚሽን ዓላማና ተግባር የሀገሪቱን ችግሮች በተለይም ዛሬ የሚታዩ የፖለቲካ ልዩነቶችን ወይንም ችግሮችን መፍታት እንዳለበት ያምናሉ። በእርሶ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ የአጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው? ይህ እንግዲህ ሰፊ ጥያቄ ነው። ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በህግ የተቀመጠው ሶስት አመት ነው እንዳስፈላጊነቱ በሚራዘም እና፣ እኛ ግን ይራዘማል ብለን አይደለም የምንሰራው በሶስት አመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው። ዋናውና ትልቁ ነገር በዚህ ሶስት አመት ውስጥ ምን ማሳካት እንፈልጋለን የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ማገባደድ ሂደት ላይ ነው ያለን። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን፣ አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለን እና ስለዚህ በዚህ ሶስት አመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌዴራል ደረጃ ለውይይት አቅርቦ ማስተግበር ነው። የእኛ ሀገር ችግር የእኛ አጀንዳዎች አንድ ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እኛ ሚሊዮን አጀንዳዎች ሲፍት በወንፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ እዚያ ላይ ነው የምናወያየው እና ያ ከተቻለ በዚህ ሶስት አመት ውስጥ እሳየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አድርጋለሁ እና በቀጣይነት ደግሞ ቀጣዩ ደግሞ ከእኛ የሚቀጥለው ደግሞ ያንን እንዳስፈላጊነቱ በተከታይነት የሚያስኬደው ይሆናል። አድማጮች መለስካቸው ከሀገራዊው ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ ጋር ያደረገው ቃለ ምልልስ ዘለግ ያለ ነው። ሙሉ ዝግጅቱ በቅዳሜው ምሽት ዝግጅታችን ወይም ስርጭታችን ይቀርባል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሌላው ሳምንታዊ ቅንብር ሴቶችና ቤተሰብ ነው። መንግስት የቤት ሰራተኞችና አሰሪዎች የሚዳኙበት የሕግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ አገር አቀፍ የቤት ሰራተኞች ማህበር ጠየቀ። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍተው የሚንቀሳቀሰውና ከ13 ሺህ በላይ አባላት እንዳሉት የተናገረው ማህበር በሕግ ላይ የተመሰረተ የአሰሪና ሰራተኛ ግንኙነት እንዲኖር ለማድረግ እየሰራ ነው ይላል። የማህበሩ ሊቀመንበር ወይዘሮ ሂሩት በቤት ሰራተኞችም ሆነ በአሰሪዎች ላይ የመብት ጥሰት የሚፈጸመው የኢትዮጵያ አሰሪና ሰራተኛ ህጉ በል ያልተቀመጠው ነገር ባለመኖሩ ያስቀመጠው ነገር ባለመኖሩ ነው ነው ያሉት አሰሪዎችና የህግ ባለሙያዎች በበኩላቸው በቤት ሰራተኞችና በአሰሪዎች ዙሪያ አሳሪ ህግ ባለመኖሩ እስከ ግድያ ድረስ የሚደርስ ከበባድ ወንጀሎች እየተፈጸሙ በመሆኑ ህግ አውጪው አካል ትኩረት ሊሰጠው ይገባል ሲሉ አጽንኦት ይሰጣሉ። ጉዳዩ ይመለከተዋል የተባለው የፌዴራሉ የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ለጊዜው ባለፉት ሁለት ሳምንታት ውስጥ የተደረገው ሙከራ እንዳልተሳካ ገልጣ፣ አስቴር ምስጋናው ተከታዩን አቀናብራለች። ስሟ እንዲጠቀስ ያልፈለገችው ይህች እድሜ አስራ ሰባት ነው ያለችኝ ታዳጊ የአስረኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን በአሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች ስድብ ምናምን ስታበዛ አረ እኔ እችላለሁ ብዬ ነበረ አትቼም ካልሽኝ ልሂድ በቃ ወደ ሀገሬ ምናምን ስላት እንዴት ልሂድ ትየኛለሽ ልሂድ የሚባል ወሬ አታውሪ ምናምን አለችኝ ከዛን አረ እኔ ልሂድ ነው ምናምን ብዬ ስላት ገና በወሬ ከዛ ይህን እንደዚህ አድርጋ በካራ እንደመታችኝ ወደ አሁኑ ሽንት ቤት አርግፊው እንትሩን ጆም አለች። ከዛም በኋላ ሽንት ቤት ጀንትን ስለ አላቆም አለዶም እዚያ ሆስፒታል ወሰደች። ስራ አላቆምኩ በአንድ በግራዬ እቃ ምናምን አጥ ነበር። የ15 አመት ታዳጊ መሆኗን የተናገረችው ሌላው አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት ባሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም። እህቷ ወልዳ ሄደች። ስትሄድ ሁለት ቀን ምናምን ማለት፣ ከዛ ከነበርሽበት ሰው ተኝተሽ ታውቂያለሽ አለኝ። እኔ ሕፃን ተኝቼ አላቅም አልኩ። ከዛ አትዋሽን የሆነሽን ተናገሪ ሲለኝ አስገደደኝ። ምንም አላቅም ምንም፣ ሕፃን ነኝ አልኩት ግን አስራ አምስት ዓመት ነው። አስራ አምስት ዓመት ነው ስለው፣ በሌላ ቀን ደግሞ የት ነው የምትተኛ አለኝ እኮ። ከዚህ ከፍሏል ነው አልኩት። ስለው ከሱ መብተኝ ካልገሎ ብተኛል አልተኛ ማዚህ ስለው፣ ከዛ ደፈረኝ። ባንቻየው ተፈራ ከሶስት ዓመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሣኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር አመታት ያህል ከሰው ቤት ተቀጥራ እንደ ሰራች ትናገራለች። አሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸውም ትገልጻለች ዋና ዋና ዓላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ይላል። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባቸው የቤት ሰራተኞች ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን የላትም። በህፃንነቷ ትመጣለች ከሀገሯ ህዳ ስጠይቅ አናቅሽም ይሏታል። ወይ ቤተሰብ የሌላት ትሆናለች እዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው፣ ቢጣሉ፣ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ ለአሰሪዋም፣ ለሰራተኛው ሰራተኛም ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዙ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት ሁለት መቶ የቤት ሰራተኞችን የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ በእንደዚህ በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አስርም ፈቃደኛ ሆኖ አይልካቸውም ወደዚህ እኛም ሄደን ስናንኳኳ ደግሞ እኛም እሺ ይሉናል። ከሁለት ዓመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ። አሁን በተሻሻለው አስራ አንድ ሀምሳ ስድስትም ሆነ ከዛ በፊት በነበሩት ሶስት ሰባ ሰባት ላይም የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም። ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ እየቶ ተንጠልጥሎ የቀረ ነገር ነው። የአማራ ክልል ትንሳኤ የቤት ሰራተኞች ማህበር ሊቀመንበር በአንቻየው ተፈራ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች። የህግ ከለላ ይኖራቸው። ልክ እንደ ማንኛውም ድርጅት ሰራተኛ አስራ አንድ አምሳ ስድስት ላይሁን፣ የድርጅት ሰራተኞችን የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። አስራ አንድ አምሳ ስድስት እኛንም የቤት ሰራተኞችን ይቀፍልን፣ የአለም ስምምነት አንድ መቶ ሰማንያ ዘጠኝ ይጽዳቅልን ነው ጥያቄያችን። እንዳለም አቀፍም ነው እየጠየቅነ ያለ ነው እንደ ሀገር አቀፍም ነው። በሌላ በኩል የቤት ሰራተኞችም በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ። ሰራተኛ ተቀጥራ ነበረ እና ይህም ሲሰደሩ እንጀራ መጋገር ነው አስረክባልሽ እንጀራ ሌሊት ነው ከተኛችበት

አሁን ጠዋት እኮ ፖርሶዋም አልተገኘም መታወቂያዋም አልተገኘም ቁም ሳጥኑም ተሰብሮ የተገኘ ራሱ ይህ ብሩ ሳጥ ሰብስባ ጊዜው ሄደቻንም ህግ ፊት ቀርባ ተፈርዶባታል። አስራ ስምንት አመት ተፈርዶባታል። ስንት አስራ ስምንት አመት እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀንበር ወርቄን ጠየቅን። አዲሱ በተሻሻለው የፌዴራል አሰሪና ሰራተኛ አዋጅ 11 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚል ውስጥ ይካተታሉ አይካተቱም? ነው ጥያቄው የሚሆነው። የቤት ሰራተኞች በዚህ አዋጁ ውስጥ እንዲካተቱ አዋጁ አልጋበዛቸውም። አሁን እነሱን በሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደግሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። በአሰሪም ይሁን በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ሕግ አውጪ ወደፊት አጥንቶ በጥናት የተመሰረተ ሕግ ሊያወጣ ይገባል። ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። የአማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች። የቤት ሰራተኞች ሲበደሉ ወደ ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው፣ ይሄ ሁሉ ጫና የሚደርስባቸው። እና ለአሰሪዎች የምነግራቸው አሰሪም ሲበደል ይምጣ ወደኛ ትክክለኛ የተበደለ ከሆነ ሰራተኛዋም ስትበደል ወደኛ ይምጡ። ምንድነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም፣ ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያችም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለች። ከተጠያቂነት አትድንም። ምስክር ካለ አሰሪም ከተጠያቂነት አትድንም። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸውና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜ መደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው። የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ባህርዳር። አስቴር፣ አመሰግናለሁ ለዘገባዋ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ግድም በተለያዩ መንገዶች እንዴት ስርጭቶቻችንን መከታተል እንደምትችሉ እናስታውሳችሁ።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 ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እዚህ ግድም ልዩ ማሳሰቢያ ይኖረናል። ኢትዮጵያ የሰላም መንገዶች፣ የቴሌቪዥን ውይይት በአሜሪካ ድምጽ ውይይቱ በኢትዮጵያ ላለፉት ሁለት ዓመታት የተካሄደውን ጦርነትና ያደረሰውን ጉዳት እንዲሁም ዛሬን መልከት ያደርጋል። እንቅፋቶች ይኖሩ ይሆን? ተወያዮች ይዳስሳሉ። አሜሪካ ያለው ትውልደ ኢትዮጵያዊ ለመፍትሄ ገንቢ ሚና መጫወት ይችላል? የዩናይት ስቴትስ ድርሻስ? ዝግጅቱ ተወያዮችና ታዛቢዎች በሚሳተፉበት መድረክ የፊታችን ቅዳሜ ኅዳር 24 ይቀረጻል። ሆርን አት ቪኦኤ ኒውስ ዳካም ላይ ጥያቄ ካላችሁ አስፍሩልን። አሁኑንም ኢሜይል አድርጉልን እናቅርብሎታለን የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት። በድጋሚ ላስታውስ፣ ውይይቱ በኢትዮጵያ ላለፉት ሁለት ዓመታት የተካሄደውን ጦርነትና የደረሰውን ጉዳት እንዲሁም ዛሬን መልሶ ይመለከታል። የሰላም ድርድሩ ከተፈጸመ በኋላ እየተካሄደ ያለው ሂደት እንቅፋቶች ይኖሩት ይሆን? ተዋዮች ይዳስሱታል። አሜሪካ አገር ወይም በዩናይት ስቴትስ የሚኖረው ትውልድ ኢትዮጵያ ለመፍትሄ ገንቢ ሚና መጫወት ይችላል። የዩናይት ስቴትስ ድርሻ ጥያቄዎች ካላችሁ በኢሜይል ሆርን አት ቪኦ ኒውስ ዳካም ላይ ብታሰፍሩልን እናስተናግዳለን። አድማጮች ስርጭታችንን በዚሁ ማገባደዳችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። እገ ሶስት ሰዓት ላይ እንገናኝ። መልካም ምሽት ደናደሩ